በተለያዩ የአገሪቱ አካባቢዎች የሚፈጠሩ ግጭቶች ካስከተሏቸው ሰብአዊና ማኅበራዊ ቀውሶች ውስጥ የትምህርቱ ጉዳይ ይጠቀሳል። በግጭቱ ምክንያት በርካታ ትምህርት ቤቶች ወድመዋል፣ የመማሪያ መጻሕፍትና ቁሳቁሶች ተዘርፏል። እንዲያም ሲል ትምህርት ቤቶቹ የተፈናቃዮች ጊዜያዊ ማረፊያ እንዲሆኑ በመደረጉ የመማር ማስተማሩ ሂደት ተስተጓጉሏል። በመሆኑም የትምህርት ሚኒስቴር የሁለተኛው ሰነ ትምህርት ጊዜ ያቋረጡ ከ300 ሺህ በላይ ተፈናቃዮች የማካካሻ ትምህርት ለመስጠት ዝግጁ መሆኑን ግልጽ አድርጓል። በጉዳዩ ላይ የትምህርት ሚኒስቴር ሚኒስትር ዲኤታ ወይዘሮ ጽዮን ተክሉ ለዲዳብሊው ተከታይን ብሏል። ትምህርትን በተመለከተ በዚህ በመፈናቀል በችግር ከቀያቸው የተመለሱትንም ጨምሮ ከክልሎች ባረገኘነው መረጃዎች 300 ሺህ ተማሪዎች ተመልሰው ይሄን አንድ ስምስተር ትምህርት ብንሰጣቸው አመቱን ሳይጓደልባቸው በደንብ መማር ይችላሉ ብለን ይህንን ይዘናል። ስለዚህ እነዚህ 300 ሺህ ተማሪዎች በክረምቱ ጊዜ እስከ መስከረም 30 ትምህርቱን ቢያገኙ ባሉበት ትምህርታቸውን መቀጠል ስለሚችሉ እነሱ ላይ ነው ልንሰራ ያሰብነው። ይህ ከሰኔ እስከ መስከረም 30 2012 የሚሰጠው የማካካሻ ትምህርት ተግባራዊ ለማድረግ ሚኒስቴር መስሪያ ቤቱ ከመደበው በጀት በተጨማሪ ከለጋሾች ገንዘብ የማሰባሰብ ስራ እንደሚከናወንም ወይዘሮ ጽዮን አክለዋል። ይህ የማጠናከሪያ ትምህርት የአስረኛንና አስራ ሁለተኛ ክፍል ተፈናቃይ ተማሪዎችን ይጨምራሉ ወይ፣ ማለትም ፈተና ይወስዳሉ ወይ ስንል በአገር አቀፍ ፈተናዎች ኤጀንሲ የብሔራዊ ፈተናዎች ዝግጅትና አስተዳደር ዳይሬክተር አቶ አርጋው አማሩን ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ተከታይን ብለውናል። እኛ የምንለካው መማር ማስተማር ተማሪው ተምሯል ወይስ አልተማረም ብቻ ሳይሆን የተማረውን አውቋል ወይስ አላወቀው ነው። ያልተማረውን በፍጹም ልንለካው አንችልም። ካልተማረ እንዴት አድርገን እንለካዋለን? ስለዚህ እሱም ከሚመለከታቸው አካላት ጋር ተነጋግረን የተለየ ስትራቴጂ ላልተማሩት ማለት ነው። ለተማሩት ደግሞ አሁን በየክልሉ ሪፖርት እንደሚቀርብልን እንደዚህ አይነት ችግር ያለባቸው ተማሪዎች የተለየ ስፔሻል ቱቶሪያል ክላስ ተዘጋጅቶ እገዛ እንዲደረግላቸው፣ ኮንቴንቶች ከበር እንዲደረጉ የመሳሰለው ነገር ይደረጋል። ስለዚህ እነሱ የሚማሩ እንትኑ የትምህርት ሚኒስቴር እታች ድረስ ባለው መዋቅር ይህን ኢንቴንሲቭሊ እየሰራ ነው ወይ? ራስ የትምህርት የተቋረጠባቸው ግን ምኑን እንለካዋለን? እኛ የምንለካው የተማሩትን ነው። ካልተማሩ ምኑ ይለካል? ለተማሪዎችም የተለየ ስትራቴጂ መንደፍ ነው እንጂ እነዛ ሳይማሩ እንትን ቢሉ ለእነሱም ቀጣይ እንትናቸው ጥሩ ላይሆን ይችላል። ለተፈናቃይ ተማሪዎች የማካካሻ ትምህርት ለመስጠት ለሚደረገው እንቅስቃሴ ባለሀብቶች የወገን ደራሽነታቸው እንዲያረጋግጡ የትምህርት ሚኒስቴር ዴኤታዋ ወይዘሮ ጽዮን ተክሉ ጥሪ አድርጓል። ለDW ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም